በአማራ ክልል በተለያዩ ቦታዎች የተቃውሞ ሰልፉን ተከትሎ ብዙ ሰዎች መሞታቸውና መታሰራቸው ይነገራል። በያዝነው ሳምንት መጀመሪያ ቀናት በተለያዩ አካባቢዎች የነበሩት አድማዎች ጋብ ብሎ አሁን ሁኔታው በከፊል የተረጋጉ እንደሚመስል ተሰምተዋል። የጎንደር ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ የአይን እማኝ አሁን ስላለው ሁኔታ እንዲህ ይላሉ። አሁን ከተማዋ ከሞላ ጎደል በየትኛውም ስራ እንቅስቃሴ ያለ ነገር ግን አሁንም ድረስ ያው ውጥረቱ እንደተጠበቁ ሆኖ ማለት ነው። አሁንም ቢሆን ህብረተሰቡ ያለው ጥያቄ እንግዲህ ከሁሉም ፊት የምታነበውም በዚህ ወቅት ጎንደር ይሄን የምትሆነ በዓል ሲመጣ ሞቅ ደመቅ ይላል፣ ብዙ ነገሮችን እያሰብክ ነው። አሁን ግን በዓል ስትላቸው ራሱ ለበዓል እንኳን ያላቸው አመለካከት አሁን ዝቅተኛ ነው። ምክንያቱም አሁን ስለ በዓል አያስቡም። ስለ መጪው አዲስ አመት አይደለም የሚያስቡት፣ ስለ አሁን ነው ያሉት። ስለ ባህር ዳር ወቅታዊ ሁኔታ አንድ የከተማዋ ነዋሪ ጠይቀን ነበር። ስማቸው መገለጽ አልፈለጉም። አሁን ያለው ከሞላ ጎደል የተረጋጋ ነው። ይሁን ኔትወርክ አይሰራም። ከዛ ውጭ ያለው ዝም ብሎ ሰው በየቤቱ በጉርብ ሆኖ ከምትን ከማለት ውጭ ሌላ የተለየ እንቅስቃሴ የለም። ያ ማለት በየቤቱ ወይ በተገናኝበት አጋጣሚ ሁሉ በዚህ ጉዳይ መወያየትም አላቆምም። በቀጣይ ምን እናድርግ፣ ከዛ በተጨማሪ እስካሁን ድረስ የታፈኑ ልጆች አሉ። እነዛ ልጆች እንደ ማስለቀቅ መቻል አለብን የሚል ነው። በሁለቱም ከተሞች የታጠቁ የመንግስት የደህንነት አካላት በከተማዋ መኖራቸው ይብስ ህብረተሰቡን እንዲያኮርፍ አድርጎታል። ከዛም አልፎ ውጥረት ፈጥረዋል ይላሉ ሁለቱም እማኞች። በጎንደርና በደብረ ማርቆስ ላይ የተመታው የስራና የትራንስፖርት ማቆም አድማ ከህብረተሰቡ ጋር በመወያየት እንደተፈታና አሁን እንቅስቃሴው ቀጥለዋል የሚሉት የአማራ ክልል የኮሚኒኬሽን ኃላፊ አቶ ንጉሱ ጥለሁን መንግስት ህገ ወጥ ተግባራትን መቆጣጠርና ህግ የማስከበር ግዴታ አለበት ይላሉ። ህብረተሰቡን የሚያደናግሩ ልዩ ልዩ አሉባልታዎች ስለሚነዙ ህብረተሰቡ ላይ አሁንም ተጽዕኖ የሚያሳድሩ እንቅስቃሴዎች አሉ። ምንም ኢኮኖሚያዊ ምክንያት የሌላቸው ሸቀጦች ላይ ዋጋ ጭማሪዎች እየታዩ ህብረተሰቡ ምንም የዕለት ተዕለት ኑሮውን ሊጎዱ የሚችሉ እንቅስቃሴዎች አሉ። የመንግስት ጸጥታ ጥበቃ አካል ውጥረት ፈጥሯል ለተባለው ደግሞ አቶ ንጉሱ ይህን ብለዋል። አሁን ባለው ሁኔታ እንግዲህ ሲጀመርም በመጀመሪያም ጀምሮ የህብረተሰቡን ሰላማዊ ህይወት የሚጎዱ ህገወጥ እንቅስቃሴዎች እና ህብረተሰቡን በሀይልም በመጨመር በማስፈራራት ጭምር ሱቁን እንዲዘጋ ወደ መስመሮች እንዳይወጣ ከዛ ውጭ ደግሞ እንደተለመደው በተወሰኑ ቦታዎች የታየውን ችግር ወደ መላ ክልሉ እንዲሰፋ የማድረግ ለማድረግ እንቅስቃሴዎችና ፍላጎት ያላቸው ወገኖች አሉ። እነዚህ ወገኖች ወጣቱን በርቁ ሆነው በወጣቱ እጅ እሳት ለመያዝ የሚሞክሩ ናቸው። ስለዚህ በችግሮች ሊስተዋሉ በሚችሉባቸው ቦታዎች የህብረተሰቡን ሰላም የመጠበቅና የማረጋጋት ስራ ከመስራት በስተቀር በክልላችን በአጠቃላይ ያልተመጣጠነ የኃይል ስምሪት የለም። በአንጻሩ ተቃውሞ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ወደ ጋሙ ጎፋ ዞን አርባ ምንጭ ከተማ መውረዱን የጸጥታ አካሉም ሰዎች እያሰረ መሆኑን በኮንሶም ሰላማዊ ሰልፍ ሊካሄድ ታቅዷል፣ በሚል ውጥረት ተፈጥሮ እንደነበር ተመልክቷል። በኮንሶ ያለውን እንዲያስረዱን የጠየቅናቸው የአካባቢ ነዋሪ አቶ ገመቹ ገንፌ ባለፈው ቅዳሜ ባልታወቀ አካል ሰላማዊ ሰልፍ ይካሄዳል የሚል ወረቀት ተበትኖ እንደነበር ገልጸው ከዚያ በኋላ የሆነውን ዘርዝረዋል። ኮንሶ አካባቢ ምንም አይነት የሰላማዊ ሰልፍ ምልክትም የለም። ባለፈው ጊዜ ወደ ጎንደር እና ወደ ወሎ አካባቢ ሰላማዊ ሰልፍ ይቀራል ለተባለ ጊዜ ላይ የኮንሶን ስም የሚያጠፉና በህዝቡ ላይ የውሸት ፕሮፓጋንዳ የማውሩ ሰዎች በራሪ ወረቀት ጽፎ የኮንሶ ላይ ሰላማዊ ሰልፍ ይደረጋል በማለት መንግስትን አሳስቶ ብዙ ብዙ ብዙ ፌደራል ሰራዊት እና የደቡብ ልዩ ኃይል በጣም መጥፎ ቁጣ ወደ ኮንሶ ወርዶ ነበር የገባው። መከላከያ ምንም ያደረገ ነገር የለም። ነገር ግን የገቡት ልዩ ኃይሎች ድብደባ ጀምሮ ነበር። የፌስቡክ ገጻችን ላይ በዚህ ላይ አስተያየት ከሰጡን ውስጥ በክልሉ ምንም አይነት ችግር እንደሌለ ገልጾ እኛ ለውጥ እንጂ ጥፋት አንሻም ያሉን አሉ። ሌሎች ደግሞ በአርባ ምንጭ ዩኒቨርሲቲ በዋናው ግቢ ውስጥ አንድ ተማሪ በደህንነት ኃይሎች ታፍኖ የተወሰደበት እንደማይታወቅና የደህንነት ኃይሎችም ግቢ ገብተዋል ተብሎ እንደምነገር ጠቅሷል።